ትራምፕ በብረታ ብረትና አሉሚኒየም ላይ 25 ከመቶ ቀረጥ ጥለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በብረታ ብረትና አሉሚኒየም ላይ ትላንት ሰኞ 25 ከመቶ ቀረጥ መጣላቸው እያነጋገረ ነው። በቀረጡ በጣም የሚጎዱት ለአሜሪካ ዋናዎቹ የብረታ ብረትና አሉሚኒየም አቅራቢ የሆኑት ካናዳና ሜክሲኮ ሊሆኑ እንደሚችሉም ተመልክቷል። ትራምፕ ንግድን በሚመለከት እየወሰዱ ያሉት እርምጃ ከዋናዋ ከዩናይትድ ስቴትስ ተቀናቃኝ ከቻይና በኩል የበረታ ነቀፌታን አስከትሏል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ አኒታ ፖ ሰው ሊያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጆ ታዬ ታቀርበዋለች። ፕሬዚደንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጪ በሚገቡ ብረታ ብረት እና አሉሚኒየም ላይ የ25 ከመቶ ቀረጥ እንደሚጣል ይፋ አድርገዋል። ይሄ ትልቅ እርምጃ ነው፣ ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል። ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ለትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል። እርስዎ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዝደንት ኖት፣ እጅግ በጣም አድናቂ ሆነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል። የፕሬዝደንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የአገር ውስጥ አምራቾችን እንደሚረዳና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷም ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮ እና ደቡብ ኮሪያ እንደሚሆኑ ነው የሚታምነው። ቤጂንግ ግን በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የአስር ከመቶ የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከአስር እስከ አስራ አምስት ከመቶ የሚደርስ የቀረጥ ጭማሪዋን ስራ ላይ አውላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኮን በንግድ ጦርነትና በታሪፍ ጦርነት ማንም አሸናፊ አይሆንም አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሠረተ ውይይት ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን። ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተጠናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል። ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። ሀገራችን ብረታ ብረት እና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻኢ ዕጣ ፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ አስርተ ዓመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት። በርካታ የመጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለት እና የሎጂስቲክስ ምሁራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሰንድረ ሸራጎ በሰጡት አስተያየት ይህ መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል? ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ አስራ ሁለት ወይም አስራ አራት አባል ሀገራት ወዳቀፈው ወደ ብሪክስ ይስፋፋል? እነዚህ ስጋቶች ይላሉ ፕሮፌሰር ሰንድሬ ሺራጎ፣ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል። የንግድ ድርጅቶች ሁኔታዎች አጠራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል። ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል። ሚሽጋኗ ዲትሮይት ከተማ ላይ መሰረቱን ባደረገው የዩናይትድ ስቴትስ የኦቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግለን ስቲቨንስ ሚች ኦቶ የተባለው የሚሽጋን ኦቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል። በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም። ፕሬዚዳንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት። በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን። የዩናይትድ ስቴትስ የንግድ አጋሮችን በበኩላቸው የተጣሉት ቀረጦች የአውቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል።